ኢኮኖሚው አለ። ወጣት ወይኒቱ ቦካንሳ ነዋሪነቷ በሲዳማ ዞን ዳራ ወረዳ ነው። ወይኒቱ እንደ አብዛኞቹ የኢትዮጵያ የገጠር ሴቶች የስራ ጫና ሳይበግራት ትምህርቷን በተወሰነ ደረጃ ለመግፋት ጥረት ማድረጓን ትናገራለች። ይሁን እንጂ በአስረኛ ክፍል አገር አቀፍ ፈተናም ወደ መሰናዶ ትምህርት ለማለፍ የሚያበቃት ውጤት ለማግኘት እንዳልቻለች የምታስታውሰው ወይኒቱ፣ በዚህም የተነሳ ለአመታት በቤት ውስጥ ከመዋል ውጪ አማራጭ አልነበረኝም ትላለች። በኋላ ላይ ግን በሀዋሳ ከተማ የተከፈተው የኢንዱስትሪ ፓርክ ለሰራተኝነት ከመለመላቸው ሴቶች መካከል አንዷ ሆና መቀላቀሏን የምትናገረው ወይኒቱ "ይህ አጋጣሚ ቤተሰቤን እንድረዳ ትምህርቴንም እንድቀጥል ምክንያት ሆኖኛል" ትላለች። ትምህርት አማራ ትምህርት አስረኛ ክፍል ማትሪክ ጨርሼ ያለው ጨርሼ፣ አሁን እኔ ትምህርት ስለጨረስኩ እዛ ቁጭ ማለት የለብኝም፣ መጥቼ ትምህርትም እየተማርኩ እነሱ ቤተሰቦችም ለማረዳት፣ ለዛ ብዬ የተሻለ ኑሮ ላገኝ ብዬ ቤትም ተከራይቼ እዚህ እየኖርኩ እየሰራው ነው ብላለች። እዚህ ፓርክ ገብቼ ማለት ሳምንት ስራ እየሰራ ቅዳሜናው ትምህርት እየተማርኩ ነው፣ ለዛ ትንሽ የተሻለ ኑሮ ላለ ማገኘት ምናምን ትምህርት ተማራ ነው መዳፊራ። በአገሪቱ በቀዳሚነት ከተገነቡት ፓርኮች አንዱ የሆነው የሐዋሳ ኢንዱስትሪያል ፓርክ የምርት አገልግሎቱን የጀመረው ከዛሬ ሶስት ዓመታት በፊት ነበር። ፓርኩ በእነኙ ዓመታት በዜጎች የሥራ እድል ፈጠራ እናም በምርት አቅርቦት ረገድ አከናውኗል ያሏቸውን ሥራዎች የፓርኩ ዋና ሥራ አስኪያጅ አቶ ፍጹም ከተማ እንዲህ ይገልጻሉ። ሐዋሳ ኢንዱስትሪ ፓርክ ኦፕሬሽን ከጀመረ እንግዲህ ሶስተኛ ዓመቱን ይዟል። በሶስት ዓመት ውስጥ ለ34ሺ ያህል ዜጎች የስራ እድል መፍጠር ችሏል። በጠቅላላው 22 ካምፓኒዎች ፋክቶሪ ሼር ተረክበው ስራ ጀምረዋል። እኚህ 24 ኢንቨስተሮች ከመላው ዓለም በሚባል መልኩ የተወጣጡ ናቸው። ከአሜሪካ፣ ከቤልጅየም፣ ከስሪላንካ፣ ከኢንዲያ፣ ቻይና የመሳሰሉ እና ከኢትዮጵያም ሶስት ካምፓኒዎች እንደዚሁ ገብተው ምርት ጀምረዋል። እንዲሁም ዓለም ላይ በጣም አሉ የሚባሉ በጣም ታዋቂ ብራንዶችም እዚህ ግቢ ውስጥ እያስመረቱን ያሉት ምርት የነዚህ ባየሮች በጣም ግዙፍ ባየሮች መሆናቸው ጥቅሙ ደግሞ ከኢንዱስትሪ ፓርኩ ከኮምፕሊያንስ አንጻር ሁሉን ነገር በጥንቃቄ እንዲመለከት ደረጃውን በጠበቀ መልኩ ኦፕሬት እንዲያደርግ ይረዳዋል። የነሱ ኦዲትም ስላለ በዛ መልኩ ኢንተርናሽናል ደረጃውን የጠበቀ ምርቶች እንዲወጡ እየተሰራ ነው ያለው። በአሁኑ ወቅት በሐዋሳ ኢንዱስትሪያል ፓርክ የማምረቻ ሼድ ወስደው በስራ ላይ የሚገኙ ኩባንያዎች በአብዛኛው በጨርቃጨርቅ ምርቶች ላይ የተሰማሩ ናቸው። ከነኙ ኩባንያዎች መካከል የካምፔቪ ዳይፐር አምራቹ ኦንቴክስ ኩባንያም የአሜሪካው ፒቪኤች እና የህንዱ ሬይመንድ ይገኙባቸዋል። ኩባንያዎቹ የግማሽ ምዕት ዓመት ልምድ ያላቸው ሲሆን በተለይም በዓለም አቀፍ የጨርቃጨርቅ ንግድ ዘርፍ የገነነ ስም እንዳላቸው ይነገርላቸዋል። ኩባንያዎቹ በአሁኑ ወቅት በሙሉና በከፊል የተጠናቀቁ የአልባሳት ምርቶቻቸውን ለአገር ውስጥና ለውጭ ገበያ እያቀረቡ እንደሚገ የሚገኙ ነው። የፓርኩ ዋና ስራ አስኪያጅ አቶ ፍጹም ከተማ የሚናገሩት ያው እንግዲህ ሀዋሳ ኢንዱስትሪ ፓርክ ጋርመንትና ቴክስታይል ከመሆኑ ጋር ተያይዞ ብዙዎቹ ፋክተሪዎች ስፌት ላይ ነው የተሰማሩት። ሙሉ ልብስ አለ። የውስጥ ልብስ፣ ካልሲ፣ ቲሸርቶች፣ ጅንስ ሱሪዎች ይመረታሉ። እንዲሁም ምናልባት ከሌላው ለየት ያለው ደግሞ የኦንቴክስ የሚባል ካምፓኒ የሚያመርተው የካምቤቢ ዳይፐር እንደዚሁ እዚህ ግቢ ውስጥ ይመረታል። ምናልባትም አርባ ካምፓኒው ምርት ለሎካል ማርኬትም ይቀርባል ይህም ከውጭ በፊት ስናስገባ የነበረውን የዳይፐር እዚሁ መተካት ተችሏል ማለት ነው እሱም ትልቅ ሰክሰስ ነው ከዛ ውጭ ጨርቅ የሚያመርቱ አሉን አክሰሰሪዎች የሚያመርቱ ፓኬጂንግ ላይም የተሰማሩ ድርጅቶች አሉ ስለዚህ በጋርመንትና ቴክስታይል ላይ ነው ፎከስ ያደረገው ኤክስፖርት የሚደረገው ብዙ ወደ አሜሪካ ነው ያው የአጎዋን አድቫንቴጅ ለመጠቀም ኦልሞስት ብዙዎቹ ካምፓኒዎች ወደ አሜሪካ እና ካናዳ፣ አውሮፓም አልፎ አልፎ የሚደረጉ ኤክስፖርቶች አሉ። የሐዋሳ ከተማ ነዋሪ የሆነው ወጣት ያሬድ ሚለታም ከዓመታት በፊት ዛሬ የሐዋሳ ኢንዱስትሪያል ፓርክ በተገነባበት ቦታ ላይ የነበረውን የእርሻ ማሳ በማረስ ይተዳደር እንደነበር ይናገራል። ፓርኩ ሲመሰረት ታዲያ ከመንግስት ከተሰጠው የካሳ ክፍያ በተጨማሪም በፓርኩ ውስጥ በቋሚነት ተቀጥሮ እየሰራ እንደሚገኝ የሚናገረው ወጣት ያሬድ በተለይም የፓርኩ የስራ ኃላፊዎች በስራው እንዲተጋ ዘውትር እንደሚያበረታቱት ይገልጻል። ኢንዱስትሪያል ፓርክ እዛ ማጣሪያ ነው የምሰራው። ከዚህ በፊት የተፈናቃይ እዛ ማለት ትንሾች ነበረ። ስለዚህ ጥሩ ነው፣ እየሰራ ነው ያለው ከሰዎቹ ጋር በፔስነት እና በሰላም ከእነሱ ጋር እየሰራ ነው። ደግሞ አንድ ሺ ስድስት መቶ እየከፈሉ ነበረ። በጣር መስገን እግዚአብሔር፣ መስገን እግዚአብሔር ያለው ጥሩ ስለሆነ እየሰራን፣ እያበላን፣ እያለበሰን ስለሆነ ከዛ በጥሩ ጥሩ ሁኔታን እየሰራን ተግባሩን እያሰራን ይሆነ ጥሩ ሁኔታ ልነሳ ይኮናል ልነሱ ማለት ነ። ስለዚህ ቦታ ጥሩ ነው። በእናንተ መታችሁም ስሩ ከገባችሁ ጥሩ ሁኔታ ታገኛላችሁ እያሉ እየሰሩ ስለሆነ እነሱ የሚታደርግ ነው። ስለዚህ እየሰራን ያለ ጥቅሙ ምናገኝ እስከዛው ጥሩ ሁኔታ እንሰራ ነበረ። ስለዚህ እንዳገኙ እነሱ ውስጥ አለው ጥሩ ነገር፣ ጥሩ ውጤት ነው የምናገኝ የሐዋሳ ኢንዱስትሪያል ፓርክ ዋና ስራ አስኪያጅ አቶ ፍጹም ከተማ ፓርኩ ባለፉት ሶስት ዓመታት የአካባቢውን ማኅበረሰብ የሥራ ባህል በመቀየር ረገድ ከፍተኛ አስተዋጽኦ ማበርከቱን ይናገራሉ። በፓርኩ የመጀመሪያ ዓመታት በቀን ስምንት ሰዓት እንኳን ለመሥራት ይቸገሩ ነበር የሚሉት አቶ ፍጹም፣ በሂደት ግን ተጨማሪ ሰዓታት በመስራት ተጨማሪ ገቢን ማግኘት እየለመዱ ይገኛሉ ይላሉ። በዚህም በርካታ የአካባቢው ነዋሪዎች ወደ ፓርኩ ከተቀላቀሉ ወዲህ ሰዓትን መቁጠር ብቻ ሳይሆን እንዴት ወደ ገንዘብ መቀየር እንደሚቻልም እንዲረዱ አድርጓቸዋል ይላሉ። ስራ ባህል ነው። ስራ ባህል ለሀገር እድገት ከኤክስፖርቱም ከምኑም በላይ ዋናው የስራ ባህል ግንባታው ነው ኢምፖርታንቱ ነገርና፣ ይሄ ፓርክም በዚህ ሶስት ዓመት ውስጥ እንደው ለሀገር ኮንትሪቢዩት አድርጓል። ብለን የምናስበው አንደኛው የስራ ባህላችንን በእጅጉ ቀይሮታል። ሲጀመር ስምንት ሰዓት መስራት በጣም ቻሌንጅ ሲያደርጉ የነበሩ ልጆች አሁን ኦቨርታይም ስራ ሲጠየቁ በደስታ ነው የሚሰሩት ምን ያህል ተጨማሪ ሰዓት ሰርተው ገንዘብ ማግኘት እንደሚቻል ያም ለኑሮ እንደ እንደሚጠቅም አንደርስታንድ አርገውታል። ስለዚህ ሰዓት መቁጠርን ትተን ሰዓትን ወደ ገንዘብ መቀየር ላይ ከፍተኛ አስተዋጽኦ አምጥቷልና ትልቁ ቤኔፊቱ የስራ ባህልን ማሳደግ ነው። ዛሬ በምናመጣ ዶላር ሀገር ሙሉ ለሙሉ ማደግ አይችልም። ግን ለነገ የምንገነበው የስራ ባህል ሀገር ማሳደግ፣ ትልቅ ለውጥ ማምጣት ይችላል። የስራ ባህል ኦቨርናይት አይመጣም፣ በሂደት እየተቀየረ የሚመጣ ነው። ግን አበረታች ነው። የሐዋሳ ኢንዱስትሪያል ፓርክ ዋና ሥራ አስኪያጅ አቶ ፍጹም ከተማ እንደሚሉት ፓርኩ ባለፉት ሶስት ዓመታት የተጓዘበት መንገድ አልጋ ባልጋ አልነበረም። በተለይም የምርት ግብዓት እጥረትና የሠራተኞች የመኖሪያ ቤት አቅርቦት ፓርኩ ካጋጠሙት ፈተናዎች መካከል ዋነኞቹ መሆናቸውን ሥራ አስኪያጁ ዘርዝረዋል። በፓርኩ የሚያገለግሉ ሠራተኞች ከደቡብ ክልል የተለያዩ ዞኖችና ከአጎራባች የኦሮሚያ አካባቢዎች የመጡ መሆናቸውን የጠቀሱት አቶ ፍጹም ይህም በአሁኑ ወቅት በሐዋሳ ከተማ በመኖሪያ ቤት ዙሪያ ባለው የ ፍላጎትና የአቅርቦት አለመጣጣም አገልግሎቱን በበቂ ሁኔታ ለማቅረብ እንዳይቻል አድርጎታል ብለዋል። ፓርኩ በቀጣይ ከሰራተኞች መኖሪያ ቤት ጋር የተያያዙ ችግሮችን በዘላቂነት ለመፍታት አምራች ኩባንያዎችንና የፋይናንስ ተቋማትን ጨምሮ ከተለያዩ ባለድርሻ አካላት ጋር የተለያዩ አማራጮችን በመንደፍ ወደ ተግባር መግባቱን ነው ዋና ስራ አስኪያጆ የጠቆሙት። ትልቁ ቻሌንጅ አሁን እንደ ፓርክ ያለብን የቤት ነው፣ የሀውሲንግ ነው። ሰራተኞች እንግዲህ ስንጀምር በ800 እና 1000 ያህል ሰራተኛ የተጀመረ ፓርክ አሁን 34 ሺ ደርሷል። ስለዚህ የቤት ዴማንዱም እንደዛው እየጨመረ ነው የሚመጣው። ምክንያቱም ፓርኩ ከሚገኝበት ራቅ ያሉ አካባቢዎችም ሰራተኞች ይመጣሉ። ስለዚህ ከተማ ውስጥ መኖሪያ ቤት ይፈልጋሉ። ሁለተኛው አሳ ከተማ በጣም እያደገች ነው የመጣችው። ከማደጓ ጋ ተያይዞ የቤት ፍላጎት ቁጥሩም እንደዛ ይጨምራል። ከዚህ ጋር እንግዲህ የእኛም ፓርክ ሰራተኞች ከከተማ እድገት ጋር የማስኬድ ላይ እሱ ትልቁ ቻሌንጅ ነው፣ ቤት ማግኘት። ከዚህ አንጻር እንግዲህ መንግስትም ብዙ አቅጣጫዎችን እየተከተለ ነው። አንደኛው ባለሀብቶች በራሳቸው አፓርታማ የሚገነቡበትን እሱም ባለሀብቶችን አግባብቶ ኦልሞስት አራት ካምፓኒዎች መሬት ሁሉ ተረክበው ሊገነቡ ፈቃደኛ ሆኖ ዝግጁ ናቸው። ስለዚህ ይሄ መቀጠል ነው። ሁሉም ካምፓኒዎች የራሳቸው አፓርታማዎች እንዲገነቡ ለሰራተኞቻቸው ማድረግ ነው። ሁለ ሁለተኛው ፓርኩ አካባቢ ያሉ ህብረተሰብን በቂ ቦታ ግቢያቸው ውስጥ ያለን የብድር አገልግሎት ተመቻችቶላቸው የቤትን ቁጥር ሀውሲንግ ስቶኩን መጨመር ነው። ለፓርኩ አገልግሎት ብቻ ሳይሆን ለማንኛውም ህብረተሰብ የሚያከራዩበትን መንገድ መፍጠር ነው። እሱም አሁን ከ3000 እስከ 5000 ቤቶችን ፓርኩ አካባቢ ላሉ ህብረተሰብ በቂ ግንዛቤ ተሰጥቶ ትክክለኛ ዲዛይን ተመሳሳይ ዲዛይን ከከተማ አስተዳድሩ ጋር በመሆን አይፒዲሲ አብረው ሰርተው ህብረተሰቡ ከንግድ ባንክ ባንክ ብድር የሚያገኝበት ሁኔታ ኦልሞስት እያለቀ ነው፣ የተመቻቸ ነው። በሐዋሳ ኢንዱስትሪያል ፓርክ በመግባት የምርት ስራዎችን በማከናወን ላይ የሚገኙት ኩባንያዎች የአገሪቱን የውጭ ንግድ እድገት በማገዝና የቴክኖሎጂ ሽግግር በመፍጠር ረገድ የየራሳቸውን አስተዋጽኦ እያበረከቱ ይገኛሉ ይሁን እንጂ አብዛኞቹ ኩባንያዎች ያበረክቷቸውን ያህል ለመገናኛ ብዙሃን አውታሮች ብዙም ቅርብ አይደሉም ወይም ከናካቴው በራቸው ዝግ ነው ማለት ይቻላል ዶች ቬሌን ጨምሮ በተለያዩ የመገናኛ ብዙሃን ተቋማት በምርት ስኬቶቻቸውና ባጋጠሟቸው ተግዳሮቶች ዙሪያ ዘገባዎችን ለመስራት የሚያቀርቡላቸውን ጥያቄዎች ተቀብለው ለማስተናገድ ሲቸግ ሲነገሩ ይስተዋላሉ። ያም ሆኖ ግን ዘርፈ ብዙ ገጽታዎች የሚስተዋልበት የሐዋሳ ኢንዱስትሪያል ፓርክ ከምጣኔ ሀብታዊ ጠቀሜታው በመለስ መሻሻል የሚገባቸው በርካታ ጉዳዮች መኖራቸው የሚታወቅ ነው። በተለይም ከሰራተኞች የጉልበት ክፍያ አለመመጣጠንና ከመደራጀት ነጻነት ጋር በተያያዘ ከዓለም አቀፍ ሕጎች ጋር ተጻራሪ የሆኑ የመብት ጥሰቶች ይፈጸማሉ ሲሉ ተቆርቋሪ የሲቪል ድርጅቶች በየጊዜው በሚያወጧቸው መረጃዎች ይጠቁማሉ። አድማጮቻችን በሐዋሳ ኢንዱስትሪያል ፓርክ ላይ ያተኮረው ከኢኮኖሚው ዓለም ዝግጅታችን በዚሁ አውቅቷል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሸዋን ግዛ ወጋየው ነበርኩ። በሰላም ቆዩን።